ኢንፎርማጆ ይሏቸዋል በቅጽል ስም። በሀምሳዎቹ የዕድሜ አጋማሽ ላይ ናቸው። መሐመድ አብዱላሂ መሐመድ በሶማሌ የውጭ ጉዳይ ሚኒስቴር ስር በጎርጎሮሳዊ 1985 ዓ ም ወደ ዩናይትድ ስቴትስ ተጉዘው ከኒውዮርክ ቡፋሎ ዩኒቨርሲቲ ሁለተኛ ዲግሪያቸውን ወስደዋል። የዛሬ ሰባት ዓመት ወደ ሀገራቸው ተመልሰውም ለስምንት ወራት በጠቅላይ ሚኒስትርነት አገልግለዋል። ለምርጫ ቅስቀሳ ያቀረቡት ታሪካቸው እሳቸው ስልጣን ላይ በነበሩበት ወቅት ታጣቂው ጽንፈኛ ቡድን አሸባብ ከመቃዲሾ መባረሩን ያመለክታል። ከብዙ ውጣ ውረድ በኋላ ባለፈው ነሐሴ ወር ሶማሊያ አዲስ ፕሬዝደንት ለመምረጥ መዘጋጀቷን ይፋ ስታደርግ የመላው ዓለም ዓይን ያተኮረባት በተለያዩ ምክንያቶች ሲገፋ ቆይቶም ትናንት መርጣ ፎያለች። ከስፍራው የወጡ ዘገባዎች እንደሚያመለክቱት ሶማሊያውያን ትንፋሻቸውን ዋጥ አድርገው በቴሌቪዥን መስኮቶች ላይ አተኩረው ነው ቀኑን ያሳለፉት። የመሐመድ አብዱላሂ ፎርማጆ ማሸነፍ እንደተሰማ ከተማዋ በደስታ ተኩስ መድመቋም ተዘግቧል። በመጀመሪያው የምርጫ ዙር ሲመሩ የነበሩትና የኢትዮጵያ መንግስት ድጋፍ እንዳላቸው የሚነገረው የቀድሞ ፕሬዚደንት ሀሰን ሼክ መሐመድ ሽንፈታቸውን አምነዋል። በምርጫው ውስጥ ጎረቤቶቿን ጨምሮ የውጭ ሀገራት እጅ እንደገባበት ሲናገሩ ከነበሩ የሀገሪቱ ምሁራን መካከል አንዱ መሀመድ ሹሬን ከምርጫው ውጤት ጀርባ ማን እንደሚጠረጠር ለቀረበላቸው ጥያቄ ይህን ይላሉ። ምላሻችንን የምንሰጠው በመሬት ላይ ያለውን በመገምገምና ከሰዎች የምንሰማውን መሰረት በማድረግ ነው። ይህን ስናገር አራት ግንባር ቀደም ተፎካካሪዎች እንዳሉ ጠቁም ያለው ትናንት ያየነው ግን እኔ ከሰጠሁት አስተያየት ሙሉ ለሙሉ አቅጣጫው መቀየሩን ነው። የኢትዮጵያ የአረብ ኤሚሬት እና የሌሎች የአረብ አገራት እንዲሁም የኬንያ እጃቸው እንዳለ ተናግሬ ነበር። አሁን እዚህ መቃዲሹ ሁሉም የሚነግረኝ የተመረጡት ፕሬዝዳንት ማጆ በጣም ጠንካራ ብሔርተኛ እንደሆኑና የኢትዮጵያው ሰው መሸነፋቸውን ነው። ምክንያቱም በጊዜው ሁሉም ሰው የቀድሞ ፕሬዚደንት የኢትዮጵያ ከፍተኛ ድጋፍ እንዳላቸው ያምናል። ዓለም አቀፉ ህብረተሰብ የሀገሪቱን የጸጥታ ሁኔታ ጥንካሬ ለማረጋገጥ ሶማሊያ ምርጫ እንድታካሂድ ግፊት ሲያደርግ ቆይቷል። ዩናይትድ ስቴትስም በቅርብ ዓመታት ፖለቲካና ኢኮኖሚዋ እንዲያንሰራራ በመቶ ሚሊዮኖች የሚገመት ዶላር አፍስሳለች። አዲስ የተመረጡት ፕሬዝደንትም የሀገሪቱን ሰላም በማጠናከር በመላው ዓለም የተበተኑ ዜጎቿ ተመልሰው ሀገሪቱን ዳግም እንዲገነቡ የማድረግ ትልቅ ኃላፊነት ይጠብቃቸዋል። መቀመጫውን አዲስ አበባ ያደረገውና ከኢትዮጵያ መንግስት ጋር ግንኙነት እንዳለው የተገለጸው የምክር የጥናትና ትብብር ማዕከል በእንግሊዝኛ ምህጻሩ ሲዲአርሲ የሶማሊያ መረጋጋት እንዲጸና ፕሬዚደንቱ ከሀውዬ ጎሳ ጠቅላይ ሚኒስትሩ ደግሞ ከዳሩድ ቢሆን እንደሚበጅ የሶማሊያን ሁኔታ በተነተነበት ጽሁፍ በቅርቡ አስነብቧል። የምርጫውን ውጤትና አስተያየቱን አስመልክቶ ማብራሪያ እንዲሰጠን በተደጋጋሚ ወደ ማዕከሉ ስልክ ብንደውልም የሚመለከታቸውን ለዛሬ ማግኘት አልቻልንም። መሐመድ ሹሬ ግን ይህ ዘመን ያለፈበት አስተሳሰብ ነው ባይ ናቸው። ያ ልክ እንዳልሆነ ታይቷል። እኔም ይህ ትንታኔ ጠንካራ እንዳልሆነ ለማሳየት ሞክሬ ያለሁ። ከሀውያ ያልሆኑ መሪዎች በቀድሞ ፕሬዝደንት አብዱላሂ ዩሱፍ ጊዜም ነበሩን። አሁን የተመረጡት ፕሬዝደንት ፎርማጆም ሀውያ አይደሉም። እንደሚመስለኝ ይህ ያረጀ አስተሳሰብ ነው። ሶማሌዎች አሁን ሀገራቸውን ለመገንባት እየጠበቁ ነው። የኢትዮጵያ ተንታኞች ይህን በትክክል አልተረዱም። ሶማሊያን ከሁለት አስርት ዓመታት በላይ ሲያተራምሳት የቆየ የጎሳና የጦር አበጋዞች የእርስ በርስ ግጭት ጦርነት እየሰከነ የሄደ ይመስላል። ሆኖም የአሜሪካም ጭምር ዜግነት ያላቸው አዲሱ ፕሬዝዳንት ይከተላል ተብሎ የሚሰጋውን የጎሳዎችን እኔ በልጥ እኔ በልጣቻ ችለው ሀገሪቱም በአንድነት የማስተዳደሩ ኃላፊነት ከፊታቸው ተጋርጧል። መሐመድ ሹሬም ፕሬዚደንቱ ትልቅ ኃላፊነት እንደሚጠብቃቸው ያምናሉ። የተመረጡት ፕሬዚደንት ትልቅ ስራ ከፊታቸው ተደቅኗል። በዚህ ጉዳይ ላይ ስሜታዊ አልሆንም። ተግዳሮቱ ከፍተኛ ነው። በዚህ ጉዳይ ላይም በተቻለ ፍጥነት የሚጽፈው ይኖረኛል። ፕሬዚዳንቱ ሕዝቡን ወደ አንድነት ማምጣት ይኖርባቸዋል። በሶማሊያ የፖለቲካ ግንባታ ውስጥ ኃይሎችን አንድ ማድረግ አለባቸው። ከአሸባብ ስጋት ጋር በተገናኘም ከማንም በላይ በጸጥታ ጉዳይ ላይ መስራት ይኖርባቸዋል። ሶማሊያ ላይ ፍላጎት ካላቸው የአካባቢው ሀገራት ጋርም መስራት ይኖርባቸዋል። ከምንም በላይ ደግሞ የሀገሪቱን መንግስት ራዕይ የሚያሳካ ብቃት ያለው ጠቅላይ ሚኒስትር መምረጥ እንደሚገባቸውም ጠቅሰዋል። አዲሱ ፕሬዝደንት ለሁለተኛ ዲግሪያቸው መመረቂያ በጻፉት የጥናት ጽሑፍ ከሶማሊያ ችግር ውስጥ ኢትዮጵያ ተለይታ እንደማታውቅ በሶማሊያ የኢትዮጵያ ሚና በሚል ርዕስ ሰፊ ትንታኔና አቋማቸውን አስፍረዋል።